ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ጥር 6 2017 ዓ ም ስርጭታችን ጀመረ። የአፍረዳ መሬት በተደጋገመበት የኢትዮጵያው አፋር ክልል ወደ አምሳ የሚጠጉ የሕዝብ መገልገያ ተቋማት መውደማቸው ተነግሯል። እዚህ እኛ አካባቢ ላይ በዚህ መልክ ነው ማለት ነው። ከአካባቢው ባለሥልጣናት መካከል አንዱ የሆኑትን መሐመድ አስኪርን ነው ቀደም ብለን የሰማናቸው። ዝርዝሩ በምሽቱ ተካተዋል። ሰደድ ሰዓት ወደ በረታባት የአሜሪካዋ ካሊፎርኒያ ግዛት አቅንተንም በዚያ ከሚኖሩ ከኢትዮጵያውያን ጋር ቆይታ እናደርጋለን። የምሽቱን ስርጭት እየመራው አብራችሁ የሚቆየው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምታመሻው ብርሃን ኃይሉ፣ ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይደመጣል። አብራችሁ እንድትቆዩ አስቀድመን እንጋብዛለን። ከሁሉ አስቀድሞ አጫጭር የዓለም ዜናዎችን ሊያጋራን አስማማው ነው አብሮን ይገኛል። ወደ እሱ መራቸዋል። አመሰግናለሁ ሀብታሙ። ሰላም ጤና ይስጥልን ተመልካቾቻችን፣ በድጋሚ እንደምን አመሻችኋል። አስማማየ ነው ነኝ። የምሽቱ ዜናዎቹን እንደሚከተሉ አሰማችኋለሁ። በቅድሚያም ዋና ዋናዎቹን፣ ኳታር እስራኤልና ሐማስ ወደ ተኩስ አቁም ስምምነት ተቃርበዋል ስለማለቷ፣ የጀርመን መከላከያ ሚኒስትር አጋርነታቸውን ለማሳየት ዩክሬን መጎብኘታቸውና፣ በደቡብ አፍሪካ ተጨማሪ ስምንት የማዕድን ቆፋሪዎች አስክሬን መገኘቱ የተመለከቱ ዜናዎች በምሽቱ ከተካተቱ መካከል ናቸው። ወደ መጀመሪያው ዜና አልፋለሁ። ካታር ጋዛ ሰርጥ ላይ በእስራኤልና በሐማስ መካከል የተኩስ አቁም ስምነት እንዲደረስ የተያዘው ድርድር የመጨረሻው ምዕራፍ ላይ እንደሚገኝ ተናገረች። የሁለቱ ወገኖች ስምነት ላይ ለመድረስ በእጅጉ የተቃረቡ መሆኑን ካታር ዛሬ ማክሰኞ አስታውቃለች። የካታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጅድ አልናውሳሪ በሳምንታዊ መግለጫቸው ድርድሩ አዎንታዊና ውጤታማ መሆኑን ገልጸው፣ ሆኖም ተስማሙ ተብሎ ከመታወጩ አስቀድሞ ከመጠን በላይ ከመደሰት መቆጠብ እንደሚገባ አስጠንቀዋል። ካታር ግብፅና ዩናይትድ ስቴትስ ጦርነቱን ለማስቆም ወራት የፈጀውን ጥረት የመሩ ሲሆን ዛሬ ማክሰኞ በዶሃ የተደረጉ ንግግሮች በስምምነቱ የመጨረሻ ዝርዝሮች ላይ አተኩረዋል። ትላንት ሰኞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ስምምነቱ በመጨረሻውን ወደ መሆን ተቃርቧል ብለዋል። ባይደን የውጭ ጉዳይ ፖሊሲያቸውን ስኬት ለማጉላት ባደረጉት ንግግር ስምምነቱ ታጋሾችን ነጻ ያወጣል፣ ጦርነቱን ያስቆማል፣ ለእስራኤል ደህንነቷን ይሰጣል፣ በዚህ ጦርነቱ ውስጥ ከባድ መከራ ለደረሰባቸው ፍልስጤማውያን ሰብአዊ እርዳታ እንድንሰጥ ያስችለናል ብለዋል። የተኩስ አቁም መሠረታዊ መለኪያዎች የሂደቱን የተለያዩ ደረጃዎች ያመለክታሉ። ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 2023 ታጣቂዎቹ በእስራኤል ላይ ጥቃት ካደረሱ በኋላ የያዛቸውን ታጋቾች ሲለቅ፣ የእስራኤል ባለስልጣናት ደግሞ የፍልስጤም እስረኞችን ይፈታሉ። የእስራኤል ወታደሮች ደረጃ በደረጃ ከጋዛ ይወጣሉ። በግጭቱ የተፈናቀሉ አንዳንድ ፍልስጤማውያንም ለፍልስጤማውያን ሲቪሎች እየጨመረ ከሚመጣው እርዳታ ጋር አብረው እንዲመለሱ ይፈቀድላቸዋል። በዩናይትድ ስቴትስ በግብጽና በካታር እየተመራ ለወራት ሲካሄድ የቆየው ድርድር ጦርነቱ ባቆም ባይችልም አሜሪካ የአመራር ለውጥ ለማድረግ በዝግጅት ላይ ካለችበት ከቅርብ ሳምንታት ወዲህ ግን ጥረቱ ተጠናክሮ ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኤምኤስኤንቢሲ ለተባለው የአሜሪካ ቴሌቪዥን ትላንት ሰኞ በሰጡት ቃል ሁለቱ ወገኖች ስምምነት ላይ ለመድረስ አሁን ከምን ጊዜው የሚበልጥ ተቃርበዋል ብለዋል። አሁን ኳሱ ሐማስ ሜዳ ውስጥ ናት ብለዋል የውጭ ጉዳይ ሚኒስትሩም የባይደን የብሔራዊ ደህንነት አማካሪ ጄክ ሱሊቫን ትላንት ሰኞ ለተናገሩት፣ የባይደን አስተዳደር ባለስልጣናት ስለ ድርድሩ ሂደት በየጊዜው ለተመራጩ ፕሬዚዳንት ዶናልድ ትራምፕ የመካከለኛ ምስራቅ አማካሪዎች ገለጻ ሲያደርጉላቸው ቆይተዋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ በኋለኞቹ የድርድሩ ዙሮችም ተሳትፈዋል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሬስ ከሶስት ዓመት በፊት በሩሲያ የተከፈተባትን ወረራ ለመመከት የምትዋጋውን ዩክሬንን ዛሬ ማክሰኞ ጎብኝተዋል። የጀርመኑ የመከላከያ ሚኒስትር ዩክሬን የጎበኙት ከተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዓለ ሲመት አንድ ሳምንት በፊት ሲሆን በአዲሱ አስተዳደር የዩክሬን ፖሊሲ ሊለወጥ ይችላል የሚሉ ጥያቄዎች እየተነሱ ባሉበት በዚህ ወቅት መሆኑ ነው። የጉብኝቱ ዓላማ ለዩክሬን የሚደረገውን ድጋፍ የሚቀጥል መሆኑን ለማረጋገጥ መሆኑን የጀርመን ባለስልጣናት ተናግረዋል። ይህ በእንዲህ እንዳለ በርካታ የሩሲያ ክልሎች ባለስልጣናት አካባቢዎቻቸው በዩክሬን ሰው አልባ አውሮፕላኖች ጥቃት እንደደረሰባቸው ዛሬ ማክሰኞ ተናግረዋል። ጥቃት ከደረሰባቸው መካከል የሩሲያ ቦምብ ጣይ አውሮፕላኖች የጦር ሰፈር ይገኝበታል። ባለፈው ሳምንት የዩክሬን ጦር ለጦር ሰፈሩ ነዳጅ የሚያቀርበውን የነዳጅ ማጠራቀሚያ ጥቅቷል። የሩሲያ ጦር በ11 የተለያዩ ክልሎች የሩሲያ ጦር ጥቃት ለማድረስ ከተጠቀምባቸው 80 ሰው አልባ አውሮፕላኖች ውስጥ 58ቱን ማውደሙን የዩክሬን ጦር ዛሬ አስታውቋል። ቻይና አሜሪካ የሰው ሰራሽ ልቀትን አስመልክታ ያወጣችውን ሕግ እንደምትቃወም አስታወቀች። ቻይና የዩናይትድ ስቴትስ ወደ ውጭ የምትላከውን የሰው ሰራሽ ልቀት ወይም አርቲፊሻል ኢንቴልጀንስ በሚመለከት አዲስ ያወጣቻቸውን የቁጥጥር እርምጃዎች በጽኑ እንደምትቃወም ገልጻ ኩባንያዎቿን ለመጠበቅ ቆራጥ እርምጃዎች እንደምትወስድ አስታውቃለች። የባይደን አስተዳደር ትላንት ሰኞ የሰው ሰራሽ ልቀትን ለማዳበር የሚያገለግሉ ቺፕስ የተባሉ ልዩ የዘመናዊ ኮምፒውተር ክፍሎችን ወደ ውጭ ስለመላክ አስመልክቶ አዲስ ማዕቀፍ አቅርቧል። እርምጃው ከአምራቾችና ከሌሎች ሀገራዊ ኢኮኖሚያዊ ጥቅም ጋር ተያይዘው በቴክኖሎጂ ላይ የሚከሰቱ የብሔራዊ ደህንነት ስጋቶችን ሚዛን ለመጠበቅ የሚደረግ ሙከራ መሆኑንም በአሶሼትድ ፕሬስ ዘገባ ተጠቅሷል። አዲሱ ደንብ በአብዛኛው ትኩረት ቻይና ላይ ቢሆንም ሜክሲኮ፣ ፖርቹጋል፣ እስራኤልና ስዊዘርላንድ ለሰው ሰራሽ ልዕቀት መረጃ ማዕከላትና ምርቶች የሚያስፈልጉ ቺፖች ላይ ገደብ ከጣለባቸው ሀገራት መካከል ናቸው። በደቡብ አፍሪካ የማዕድን ማውጫ የነፍስ አድን ሰራተኞች ዛሬ ማክሰኞ ስምንት ተጨማሪ አስክሬኖችን ከጉድጓዷ ወጥተዋል። መውጣት ያልቻሉ ከአራት መቶ የሚበልጡ ቆፋሪዎች አሁንም ጉድጓድ ውስጥ እንዳሉ ተነግሯል። የሞቱት የማዕድን ቆፋሪዎች ቁጥር 100 መድረሱን ተመላክቷል። በጎ ፈቃደኛ የነፍሳድን ሰራተኞች በጉድጓድ ውስጥ ያሉ ሰዎቹን ሁኔታ እየተካተሉ ሲሆን ፖሊስ ሕገ ወጥ የማዕድን ሰራተኞች ናቸው ያላቸውን ጉድጓድ ውስጥ ያሉትን ቆፋሪዎች የግዳቸውን ሲወጡ ለማሰር የእርዳታ አቅርቦት እንዳይገባላቸው መከልከሉን አስታውቋል። የአገሪቱ ከፍተኛ ፍርድ ቤት ተጨማሪ ሞት ለማስቀረት ባለፈው ቅዳሜና እሁድ ለማዕድን ቆፋሪዎቹ የምግብ ውሃና የሕክምና እርዳታ ያለማቋረጥ እንዲደርሳቸው ትእዛዝ መስጠታቸውን ሮይተርስ ዘግቧል። አንድ የሲቪክ ድርጅት ተወካይ ለሮይተርስ እንደተናገሩ ስለ ሁኔታው ትክክለኛ መረጃ ለማግኘት የድርጅታቸውን በጎ ፈቃደኞች ወደ ማዕድን ማውጫው ልከዋል። የነፍስ አድን ስራው የቀጠለው ባለፈው ሳምንት ስቃዩን አልቻነውም እንደ ዝንብ እየሞትን ነው በማለት የማዕድን ቆፋሪዎቹ በጣቂ ወረቀቶች ላይ በጻፏቸው ደብዳቤዎች መማጸዳቸውን ተከትሎ ነው። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ የምሽቱ ዜናዎቻችን እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ ሀብታሙ ልመልሳቸው። አስማማዊ ነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። አድማጮቻችን፣ እንዲሁም ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ቪኦኤ ኒውስ ዶት ካም፣ በፌስቡክ ደግሞ አት ቪኦኤ አምሐሪክ ላይ እንዲሁ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። የማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው በዚያው ትጠብቃችኋለች። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በአፋር ክልል አዋሽ ፈንታሌ ዶፋን ተራራ አካባቢ በተደጋጋሚ የተከሰተ በሚገኘው ወረደ መሬት በቀጥታ የአደጋ ተጋላጭ በሚል ከተለዩ ቀበሌዎች እስካሁን 54 ሺህ ሰዎች ቀያቸውን ለቀው እንዲወጡ መደረጉን ክልሉ አስታውቀዋል። በአደጋው 37 ትምህርት ቤቶችና 13 የጤና ተቋማት መውደማቸውን የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር አዳም ሙሳ አስታውቀዋል። የአሜሪካ ድምፁ ዘጋቢ ገልሙዳዊት የመሬት መንቀጥቀጡ በተከሰተበት ማዕከል ተገኝቶ ነዋሪዎቹን አነጋግሯል። ይህ በአፋር ክልል ዱሌሳ ወረዳ የሚገኝ ሰገንቶ ቀበሌ ነው። ዶፈንና ፈንታሌ በተባሉ ተራሮች ግራና ቀኝ የተከበበችው በዚች ገጠር መንደር ከመስከረም ጀምሮ ተደጋጋሚ የመሬት መንቀጥቀጥ እንደተከሰተባት ነዋሪዎቿ ይናገራሉ። በዚህም ምክንያት በዚህ ቀበሌ ይኖሩ የነበረው ሁሉ ለመፈናቀል ተዳርገዋል። አሁን በመንደሯ ማንም የለም በአካባቢው የሚታየው ከመሬት ውስጥ የሚወጣው ፍልዋና ጭስ ብቻ ነው። ስለ ሁኔታው ያስረዳን አሰን ካሚል የሰገንጦ ቀብሌ ነዋሪና የአካባቢው የጎሳ መሪ ነው። መጀመሪያ መስከረም ወር ላይ መሬት መንቀጥቀጥ ሲጀምር፣ መስከረም ሀያ ስምንት ላይ ይሄ ፍንዳታ ተከሰተ፣ የመጀመሪያው ጊዜ ማለት ነው። ከዛ ህዝቡ ላይ በጣም ድንጋጤ ፈጥሯል። መሬቱን በጣም እየተንቀጠቀጠ ነበረ። ይህ የምታዩት ዶፋን ተራራ ነው። ከዶፋን ተራራ ወደ ፈንታሌ ነው ስንጥ የመሬት ስንጥቀቱ እየሄደ ያለው የዛኔ ብዙም ህዝቡ አልተፈናቀለም፣ ምንም አልተፈናቀለም ነበረ። አሁን ደግሞ ድጋሚ ታህሳስ ወር ላይ 24 ላይ 25 ላይ እንደ ተረት ፍንዳታ ተከሰተ። ግን ህዝቡ ለመፈናቀልም ሊሆን ቻለ። ከዚህ አሁን ከዚህ ይሄ ይሄ ይሄ ይሄ ያለንበት ዞን ይሄ ጋብ ድረስ ዞን ነው። በጋብ ድረስ በድሎቻ ወረዳ በሳጋንቶ ቀበሌ ላይ ነው ያለነው አሁን። ስለዚህ ይሄ ቀበሌ ላይ ይሄ ሁለተኛ ጊዜ ነው አሁን። ህዝቡ ላይ ትልቅ ስጋት እየተፈጠረ ነው ያለው። እዚህ ከመሬት ውስጥ ተደጋግሞ የፍንዳታ ድምጽ ይሰማል። ፍንዳታውን ተከትለው የሚወጣው የተፍለቀለቀ ውሃም ሽታ አለው። እዚህ ከዚህ ማዶ ሶስት ፍንዳታ አለ። እዚህ አካባቢ ብቻ ወደ አስራ ምናምን ወደ አስራ አራት ፍንዳታ ነው አሁን የተካሄደበት። ከኋላ ይተኮሳል፣ ከፊት ይተኮሳል፣ ከጀርባም ይተኮሳል። እንዳለ እንዳየው ኤሪያ የሄድበት እንዳለ መስመሩ ወደ ፋንታሊ ነው እያመራ ያለው እና ይሄ ውሃ የለም፣ እዚህ አካባቢ ውሃ የሚባል አልነበረም። ስለዚህ ውሃ የለም። አሁን ሲያዩት የቮልካኑ አይነት ነገር ነው ነው ባለሙያዎች እያሉ ያሉትና ይሄ ቮልካኖ ከዶፋን ተራራ እና ከፈንታሌ ነው የሚነሳው። ሲያጠኑት የመሬት ባለሙያዎች እሳትና ውሃ ላይ ነው ያላችሁት፣ ሁለት ዶፋን እና ፈንታሌ ጋር እሳት ላይ ነው ያላችሁት። እሱ ፈጣሪ ነው የሚያውቀው። እንግዲህ ከፈንታሌ ከዶፋን ተራራና እስከ ፈንታሌ ነው አሁን ይሄ መሬት መንቀጥቀጥ ያለው። መሬቱ ወደምንቀጠቀጥበት አካባቢ በተጠጉት ቁጥር ንዝረቱ ሲጨምር ይሰማል። ዞን ሶስት ስር የምትገኘው አዋሽ ፈንታሌ ወረዳም ሌላ በመሬት መንቀጥቀጡ የተጎዳች ወረዳ ነች። ይህ አራት ልጆች እናት ወይዘሮ አዶ አሊ ከዚሁ አካባቢ ተፈናቅላ መጠለያ የሚያገባች ትናገራለች። ከመሬት ውስጥ ሲወጣ ልክ እንደ ከባድ የጦር መሳሪያ ድምፅ በጣም የሚያስደነግጥ ነበር የሚሰማው። በጣም ያስፈራ ነበር ሰው ይቅርና እንስሳት ራሳቸው መግቢያ ጠፍቷቸው ሲጨነቁ ነበር። በጊዜው ምንም ማድረግ ስላልቻል ፈጣሪ ሕይወታችንን ብቻ እንዲያተርፍልን ስንማጸን ነበር። አቶ አህመድ ይሲስ ከአዋሽ ፈንታለ ወረዳ እዚህ አሰበል ወራ ጊዜያዊ መጠለያ ከደረሰ ገና ሳምንቱ ነው። በመሬት መንቀጥቀጡ የተነሳም ትተናው የመጣናው ቀበዳችን መሬት ተሰንጥቋል። ቤቶችም ፈርሷል። ለምሳሌ እኔ ቤቴ ፈርሶብኛል። የመኖሪያ ግቤም ለሁለት ተሰንጥቋል። እዚህ ከደረሰን አሁን አንድ ሳምንታችን ነው። እዚህ አሁን ያለንበት ቦታም ንዝርቶ አለም። ግን ከሸሸንበት ቦታ አሁን ያለንበት ቦታ የተሻለ ቢሆንም ሙሉ በሙሉ ከስጋቱ ነጻ አይደለንም። በዚህ በዱሌሳና አዋሽ ፈንታሌ ወረዳዎች መካከል በሚገኘው ቦታ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ ምክንያት መሰረተ ልማቶች ወድመዋል። ለምሳሌ ከዚህ የሚፍለቀለቅ ዋና የተቃጠለ ድኝ መሰል ሽታ ያለው ጭቃ ከሚተፉ ጉድጓድ ጀርባ የሚገኘው የሰገንቶ አንደኛ ደረጃ ትምህርት ቤትና የሰገንቶ ጤና ከላ ፈርሰዋል። የዱሌሳ ወረዳ ሁለት ቀበሌ ነዋሪዎች በንዝረቱ አደጋ ምክንያት ወደ ሌላ ቦታ ሽሽተዋል። የወረዳው አርብቶ አደር ጽህፈት ቤት ኃላፊ አቶ መሐመድ አስኪር ነዋሪዎቹን ስላፈናቀለው ጉዳት ያስረዳሉ። እስከ ማግኒቱዱ አምስት ነጥብ ሁለት እስከ መድረስ አምስት ነጥብ ስምንት እስከ መድረስ ደረጃ ሲደርስ መጨረሻ ላይ ኢቫኩዌሽን ተጀመረ ማለት ነው። የእኛ የሁለት ቀበሌ ተቋማት ናቸው። በጤና በትምህርቱ በግብርናው በፋብሪካውም ጭምር ጉዳት የደረሰው እዚህ የእኛ አካባቢ ላይ በዚህ መልክ ነው ማለት ነው። የመሬት መንቀጥቀጥ ንዝረቱ ፈንታሌ ወረዳ የሚገኙ ትምህርት ቤቶችንና የጤና ተቋማትን መጉዳቱን የወረዳው ትምህርት ጽህፈት ቤት ኃላፊ አቶ አሰሙሳ ተናግረዋል። በወረዳ ላይ ለምሳሌ ከ20 በላይ ትምህርት ቤቶች ከፍተኛ ጉዳት ደርሶባቸዋል። የመማር ማስተማሩም በእነዚህ አካባቢዎች ላይ ደግሞ የቆመበትና ና አሁን እዚህ ሪስታብሊሽ ለማድረግ በአይዲፒ ሴንተር ላይ ሙከራዎች እያደረገን ያለ ነው። ስለዚህ በአገልግሎት ሰጪ ተቋማት አንጻር ሌላው ጤና ነው። የጤና ተቋማቶች ላይ በተለይ ሁለት ማ ነው አራት የጤና ኬላዎች ላይ ከፍተኛ ጉዳት አስከትሏል። ስምንቱ ላይ ደግሞ እንደዚህ ዳሜጅ አስከትሏል። የኢትዮጵያ የፌዴራል መንግስት ባለፈው ሳምንት የመሬት መንቀጥቀጡ በተደጋጋሚ ይከሰትባቸዋል ብሎ ከተለዩ የአደጋ ቀጠናዎች ሰዎችን ለማውጣት በስራ ላይ መሆኑን መግለጹ ይታወሳል። ዶክተር ሙሳ አደም የክልሉ ትምህርት ቢሮ ምክትል ኃላፊ እንዲሁም የአደጋ መከላከሉን ለመምራት የተቋቋመ ኮማንድ ፖስት ኮሚቴ አባል ናቸው። ወደ 54 ሺህ ሰዎች ተፈናቅሏል። ይሄ ወደ 9 ሺህ ወደ 9030 ሃውስሆልድ ማለት ነው እና እነዚህን ሰዎች መጀመሪያ ፕራይም ታርጌቱ የነበረው ምንድነው? እነዚህን ሰዎች ከአደጋ ቀጠና ማውጣት ነው። እነሱን ኤቫኩዌት ማድረግ ነው። ያ በተሳካ ሁኔታ ተሰርተዋል። በትምህርት ፓርቲኩላርሊ በኩል የደረሰው ጉዳት ወደ 37 ትምህርት ቤቶች ናቸው ጉዳት የደረሰባቸው። ከነዚህ 37 ትምህርት ቤቶች ወደ 5339 ተማሪዎች ከትምህርት ገበታቸው ውጪ ሆኗል። ወደ 246 40 ወደ 246 አካባቢ መምህራንም ከትምህርት ከስራ ገበታቸው ተፈናቅለው እዚሁ አይዲፒ ጋር አሉ ማለት ነው። ፈኪር መሐመድ ከሰገንቶ ቀበሌ ተፈናቅለው አሚባራ ወረዳ ዳይዶ በተባለ ጊዜያዊ መጠለያ ይገኛል። ያለው ነገር እንደሚታየው ያው ፀሐይ ላይ ነው። መጣሊያ አላገኘም ሰው ማህበረሰቡ መጣሊያ አላገኘም። ውሃም አናሳ ነው የሚቀርብ ውሃ እንደሚታቁ ማህበረሰብ ብዙ ነው። እዚህ የቀረ እዚህ የተሰበሰበው ማህበረሰብ እንደምን ነገር ከሃያ ሺህ በላይ ሰው ነው ያለው። ያ ሁሉ ደግሞ በአስፈላጊነት ሁሉም ይቀርባል ማለት አይደለም። ይሄ ከሞቀ ቤት የወጣ ሰው ነው። በመንግስት በኩል የሚደረጉ ደግሞ አቅርቦት እንዳለ ሆኖ ሙሉ ለሙሉ ይሟላል ማለት አይደለም። በቂ አይደለም። ምክንያቱም ሰው የሰው መጠን በጣም ብዙ ነው። ወይዘሮ ባላያሰን የሶስት ልጆች እናት ናቸው። ከቀያቸው ተፈናቅለው ወደዚህ መጠለያ ከመጡ ሳምንት ሞልቷቸዋል። ወኪል መዲና ዲና መስጊድ ነው። እዚያ ቢያንስ የተወሰነ ያህል ተኝተን እናድራለን። እዚህ ግን ቀን ከሌሊት መሬቱ ይንቀጠቀጣል፣ ወደ ላይ ስለሚወረውርህ መተኛት በፍጹም የማይታሰብ ነው። የፈጣሪ ስራ ነው ብለን ቦታውን ለቀን ወጣን። አሁን እዚህ ላስቲክ ቤት ውስጥ ነን። ፀሐይና አቧራ በጣም ያስቸግርናል። ዶክተር ሙሳ አደም የክልሉ ትምህርት ቢሮ ምክትል ኃላፊ እንዲሁም የአደጋ መከላከሉን ለመምራት የተቋቋመ ኮማንድ ፖስት ኮሚቴ አባል መንግስት የሰብአዊ እርዳታውን ለማዳረስ እየሰራ ነው ብለዋል አትሊስት፣ የተረጋጋ ኑሮ እስኪጀምሩ ድረስ የኤመርጀንሲ ምገባ ፕሮግራም ነው እያደረግን ያለ ነው። የአደጋ ስጋት አመራር ኮሚሽን በቂ ምግብ አቅርቧል አለ። ከዛ በተጨማሪም ሌሎች አጋሮችም ምግብ እያቀረቡ ነው። አሁን አንዳንዴ የሚገጥሙን ቻሌንጆች አሉ። አሁን ለምሳሌ ትናንት የገቡት 950 ሰዎች የምግብ ድልድላቸው ዛሬ ነው የሚደርሳቸው። ስለዚህ ትናንት አላገኙም ማለት ነው ሰ በመሃል በመሃል ያላገኙ ሰዎች ሊኖሩ እንደሚችሉ ይገመታል። ደጉ ኒውስ ይሄ ከአንድ ቀበሌ የመጣ ሕዝብ እንደመሆኑ መጠን ይዋዋሳሉ። ከዚህ ያው ኮሙናል ላይፍ ስለሆነ እዚህ ማብሮ ይበላል፣ እዛ ማብሮ ይበላል። እስካሁን በረሀብ በረሃብ የተጎዳ ሰው አላጋጠመንም። ከመሬት መንቀጥቀጡ አደጋ ቀጠና የተፈናቀሉት ነዋሪዎች አሁንም ንዝረቱን በቅርብ ስለሚሰሙት ደህንነት እንደማይሰማቸው ተናግረዋል። መንግስት ግን ከሰመራ ዩኒቨርሲቲ ጋር በመተባበር ተፈናቃዮቹ ያረፉበት አካባቢ ለአደጋ ተጋላጭ መሆን አለመሆናቸውን ለማጣራት በትብብር እየሰራ እንደሆነም ዶክተር ሙሳ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአፋር ክልል ሰገንቶ በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። ቀደም ብሎ ገልመው ዳዊት ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ዩናይትድ ስቴትስ ሎስ አንጀለስ ግዛት ይወስደናል። በሎስ አንጀለስ አካባቢ የቀጠለው ሰደድ እሳት እስካሁን የ24 ሰዎችን ሕይወት ሲቀጥፍ 120 የሚደርሱ ቤቶችን ደግሞ ወድሟል። እስከ ትናንት እሁድ ምሽት ድረስ 100 ሺ ሰዎች ከአካባቢያቸው ለቀው እንዲወጡ ማስጠናቀቂያ የደረሳቸው ሲሆን አዲስ ነፋስ ሊነሳ እንደሚችል ማስጠንቀቂያ መውጣቱን ተከትሎ ነዋሪዎቹ ወደ መኖሪያቸው መመለስ እንደማይችሉም ተመልክቷል። እስካሁን በተደረጉ ቅድመ ጥናቶች መሠረት እሳቱ በንብረት ላይ ያደረሰው ጉዳትና የኢኮኖሚ ኪሳራ ከ130 እስከ 150 ቢሊዮን የአሜሪካን ዶላር ሊሆን እንደሚችል ተገምተዋል። ውድመት ከደረሰባቸው ከተሞች በአንዱ አጎራባሽ ላይ የሚኖሩና በአደጋው ጥሪ ከቤታቸው እንዲወጡ የተደረጉ አንድ ኢትዮጵያዊን፣ ጽዮን ግርማ አነጋግራችኋለች። ወደዚያው ነቅና በደቡባዊ ካሊፎርኒያ ግዛት ከፍተኛ ጉዳት እያደረሰ የሚገኘው ሰደድ እሳትን ለማጥፋት የእሳት አደጋ ሰራተኞች ከፍተኛ ርብርብ እያደረጉ ባሉበት በዚህ ወቅት እንደ አዲስ ሊነሳ ይችላል ተብሎ የተሰጋው ጠንካራና ደረቅ ነፋስ እሳቱን ሊያባብሰውና ከቁጥጥር ውጭ ሊያደርገው ይችላል ሲሉ የትንባያ ባለሙያዎች እያስጠነቀቁ ነው። የአሜሪካ ብሔራዊ አየር ትንባያ አገልግሎት ባወጣው ማስጠንቀቂያ ዛሬ ማክሰኞ ሊጨምር ይችላል ተብሎ የተሰጋው ጠንካራ ነፋስ በሰዓት እስከ አንድ መቶ ኪሎ ሜትር ሊጓዝ ይችላል ብሏል። ከስምንት ወራት በላይ በቂ ዝናብ ሳያገኝ በቆየው አካባቢ የሚገኘው ደረቅ የአየር ሁኔታና ጠንካራ ነፋስ ሰደድ እሳቱ እንዲባባስ ምክንያት ሆኗል። ለአንድ ሳምንት በዘለቀው እሳት እስካሁን የ24 ሰዎች ህይወት ያለፈ ሲሆን፣ ከ12 በላይ ጠፍተዋል የተባሉ ሰዎች አልተገኙም። ከሟቾቹ መካከል ስምንቱ በፓሲፊክ ፓላሳዴስ አካባቢ በተዛመተው እሳት የሞቱ መሆናቸውን ባለስልጣናቱ አስታውቀዋል። ከ12 ሺ በላይ ህንጻዎችም ወድመዋል ተብሏል። ካለፈው ሳምንት ሰኞ ታህሳስ 29 ቀን 2017 ዓ ም በካሊፎርኒያ ግዛት ፓስፊክ ፓላሳዴስ የተነሳው እና አዋሳኝ በሆኑ ሌሎች ከተሞች የተዛመተው ሰደድ እሳት ፓስፊክ ፋይር ወይም የፓስፊክ እሳት የሚል ስያሜ ተሰጥቶታል። ሰደድ እሳቱ የፓላሳዴስ መንደሮችን ማውደን በጀመረ ማግስት እሳቱ በተዛመተባት ፓላሳዴስ ደቡባዊ ክፍል በምትገኘው ሳንታ ሞኒካ ከተማ ነዋሪ የሆኑት የእንስሳት ሐኪሙ ዶክተር በርገኔ ባንጫ ቤታቸውን ለቀው እንዲወጡ ከተነገራቸው ነዋሪዎች አንዱ ነበሩ። ልክ የዛሬ ሳምንት በዛሬው ቀን ያጋጠማቸውን እንዲያጋሩ ጋብዘናቸዋል። አጋጣሚ ሆኖ እኔ የምኖርበት ሳንታ ሞኒካ ጫፍ ላይ ነው ያለውት። ለፓሊሴዲስ በጣም ድንብርተኛ ነው። ከእኔ ቀጥሎ ያለው ከተማ ፓሲፊክ ፓሊሴዲስ ይባላል። ዋና እሳቱ የተነሳበትና ትልቅ ጉዳት አደረሰው ከተማ ከኛ ቀጥሎ ኢሚዲትሊ ያለ ነው። እኔ ሰሜናዊ ሳንታ ሞኒካ ነው ያለው፣ የሳንታ ሞኒካ ጫፍ ላይ ነው ያለው። ፓልፌዚ ከተማ ደግሞ ከኛ ጋር ደቡባዊ ባለስድስት ትልቅ ድንብርተኛ ሆነ ያለ ነው እና እሳቱ የተነሳውም እዛችሁ ድንበር ላይ ነው መጀመሪያ ተነሳው ለዛ ነው ምን ያህል ይርቃል እርስዎ ከሚኖሩበት እሳቱ የተነሳበት ከተማ ምን ያህል እርቀት አለው በመካከሉ ከተማው በጣም ተያይዘው ነው ያሉት የአሜሪካ ከተማዎች ተያይዘው ነው ያሉት አንዱ ሲቲ ከሌላው ሲቲ ጋር ተያይዘው ነው ያሉት እና እኔ በትክክል አሁን ገመት ብትኝ አንድ ማይል ወይ ደግሞ ሁለት ማይል በላይ አይሆንም ሰዓቱ ያለበት እና እኔ ያለበት ከተማ ይታያል። ኮኔ በእኔ ቦታ ሆኜ መኖሪያ ሰፈር ሆኜ ያኛውን ሰዓት እንዲፍልፍ ጣ ያለው በቅርበት ያለው እና ቅርብ ነው በጣም። ስንት ሰዓት ላይ ነበረ እርስዎ እንዲወጡ የተነገሩት? በኢትዮጵያ ከምሽቱ ሶስት ሰዓት ነው እንዲወጡ የተነገረን ወደ ስድስት አካባቢ ሲክስ ፒ ኤም ማለት ነው አስራ ሁለት አካባቢ ማለት ነው በኢትዮጵያ ማስጠንቀቂያ እንደሰጠን አውቅ በቃ መውጣት ተዘጋጁ፣ ድንገት ልትወጡ ትችላላችሁ። ምንም ማስጠንቀቂያ ተሰጠን እሱን ሲ እንደ ይሄ ነገር እያለን እንዴት ልምንም ሳይቆይ ደግሞ ወዲያውኑ በር ለበር ያንኳኩ። በቃ በአስቸኳይ ውጡ ተብላቸዋል። ማታ ከምሽቱ ሶስት ሰዓት የወጣ ነው። ብቻውትን ነበር የሚኖሩት? ጣሚ ብቻ ነበር የሚኖሩ። በምን አይነት እሱ ሁኔታ ወጡ? በራሳችን መንገድ ነው። የሆነ ቦታ አንድ ሸልተር ነገር አለ፣ እዛ ሂዱ ብሎ አድራሻ ብቻ ነው ሰጡን፣ እና በዛ ሰዓት ግርግር ነው ሸልትሩ ለማግኘት እንግዲህ ወዲያውኑ መኪናዬ ናስመስች እኔ ሸልትር ወዳሉበት ቦታ ሄድኩኝ። መሳሳት ማለት ነው ከቤት ሲወጡ የያዙት ለመፈለግ የሞከሩት እቃዎች እንደዚህ ነበረ። እንዴት በምን አይነት ሁኔታ ወጡ? በመሰረቱ ምንም እቃ ይጋልጠማ ይችላሉ። ዋናው እኔ ፎከስ ያደረኩት ዶክመንቶቹን እንዳልተውና እነሱ አደጋ እንዳደርስባቸው ነው። ሌላ ሁሉ ብዙ አላሳሰበኝም። ዋናው ጊዜ ስጥቼ እንደምንም ብዬ ለመሰብሰብ የሞከርኩት ዶክመንት ፓስፖርት፣ እና ሌሎች ጠቃሚ ዶክመንቶች፣ የትምህርት መረጃዎች እና ሌሎች ዶክመንቶች፣ የልደት ሰርቲፊኬት እና ተመሳሳይ ሌሎች ዶክመንቶቹን ነው። ብዙም ጊዜ ውስጄ የፈለኩት ሌላ አይቃለ ብዙ እንኳን ፎካስ አረኩም። በእውነት ካልሲ ራሱ አንድ ጋር እንዳደረግኩት ጥዬ ወጣሁት። ከዛ ወዴት ሄዱ? ከዛ ሸልተር ጋር ሄድኩኝ። ሸልተር ጋር ስደርስ ደግሞ ምንም ነገር የለም። ምንም አልተዘጋጀም። ራሳቸውም ዝግጅት አያደረጉም። ጎን ማሳረፊያ የለም። የምንለበስ ነገር የለም። ምንም እኛ ደግሞ ምንም አልያዘንም። ሰዓት ያህል እዛ ጠበኩ። ምንም ራሳቸው ምንም ሊያደርጉ አልፍ ውጭ ሙር ብቻ ነው እንጂ ምንም ያደርጉ ነገር አልነበረም። ስለዚህ እኔ ከዛ በኋላ አይ አንደኛ ቀን ስርች ነው አልኩት። ሁለተኛ ደግሞ በጣም ኃይለኛ ነፋስ አለ በሰዓት ወደ ስልሳ ማይል ሰባ ማይል የሚሄድ ነፋስ ነው በዚያ ሰዓት ነበረውና እንጨቱ ልዩ ገደደሰ ይጥላል መኪና ሁሉ ይሰብራል ዛ ሰዓት እና አይ በዚህ አይነት ነፋስ እዚህ ቅዝቃዜ ላይ ሰም ብሎ ተኝቶ ማደር ሌላ ጉዳት ነው። እያሰብኩ እና እዛ አስተባባሪ የነበር ሴትዮዋን ጠይቄያት ሆቴል ስኩል ሰጠችኝ። ሆቴል ደውዬ በአጋጣሚ ከመሸ በኋላ ኦልሞስት ከመሽቱ አራት ሰዓት ተኩል አካባቢ የሆነ ዛን ጊዜ ማለት ነው እና አጋጣሚ አንድ አልጋ አለች ተባለ በቃ ወዲያውኑ ነድች አልጋ ቤት ልኩኝ ማለት ነው። ዛሳ ወጣ ከቤት ስወጣ እሳቱ ይታየኝ ነበረ ብለዋል። እንግዲህ መንገድ ላይ ያለውንም ሁኔታ ሲገልጹልን የንፋሱን፣ የዛፎቹን ሁኔታ ነግረውናል። እና ምን ተሰማዎት እንደዚህ ያለ ሁኔታ ውስጥ ራሶትን ሲያገኙ? እኔ እንዲህ ነው ብዬ የምር ስሜት አልነበርም፣ ምክንያቱም የሚጨበጥ የሚያዝ ነገር አልነበርም። በዛን ጊዜ ይሄ አጋጣሚ እሳቱ ከመጣ ው እኛም ነገር ከዚህ ጋር አብሮ ያበቃል የምል እንትን ድንጋጤ አለ፣ ጭንቀት አለ እንዴት ደግሞ ይቆሙ ነው ነገር አለ ነፋሱ አለ። የዛ ላይ ደግሞ በቃ ተስፋ መቁረጥ አለ። በቃ ይሄ ነገር አይተውንም እኛ አይምረንም የሚል ጭንቀት ነበር። ይ መንገድ ላይ ሲሄዱ የነበረው የመንገዱ ሁኔታ መጨናነቅ ነበር ክፍት ነበር እንዴት ነበር? ብዙ መጨናነቅ አለ። ምክንያቱም አንደኛ ወደ አሉት ቦታ የሚያስከሄደው ብዙ አቅጣጫ አለ ሁለተኛው ደግሞ አብዛኛው ሰው ወደ ሸልተር አለ ሆ አላውቅም፣ እንጂ አብዛኛው ሰው ቀደም ብሎ ሰምቶ ስለነበር ማለት ዝግጅት ላይ ነበሩ። ስራ ቃዎች መጥቼ ነው እንጂ ሌሎች ቤት ስለነበሩ ተዘጋጁ ነበርና ሁሉም ግማሽ ወደ አልጋ ቤት፣ ግማሽ ወደ ዘመድ ቤት ምናምን ነው የሄዱት። ሌላው ደግሞ እዚ አበርካ ሀገር ብዙ መውጫዎች አሉ። አንድ ቦታ ለመሄድ የተለያየ አማራጭ ስላለ በዛ መዛም አልፎ ወደዛ ሸልተሩ ሲሄድ በጣም ብዙ ሰው አልነበረም። ምክንያቱም አብዛኛው ሰው በራሱ ጊዜ ወደ ራሱ ቦታ ሄደ፣ ወደ ሚፈልገው ቦታ ሄደል ማለት ነው። ስለዚህ ያንን በጣም ጭንቀት አላጋጠም ነው። አንደኛም ምሽት ነው፣ ሁለተኛ ደግሞ እንዳልኩሽ ሰው ቀደም ብሎ ወጥቷል። የወጣውም ደግሞ ወደ ግማሹ ወደ አልጋ ይዞ፣ ግማሹ ዘመድ ጋ፣ ግማሹ ጓደኛ ጋር ሌላ ሌላ ቦታ በቃ ሄዷል። እና ሸርትሩ ጋ ሄዶ ሰው በጣም ውስን ነበር። እኔ ስሄድ ራሱ የነበረው ሰው ነው። አሁንም ሆቴል ኖት ወይስ ተመለሱ? አጋጣሚ አሁን ዛሬ ወደ ቤት እየሄድኩ ና እንጂ ሄደ ዛሬ ግቡ ተብሎ ተነገረ። ቀን ሲሄድ ብሎ እኮ ሄድ ነበር በጣም

አውቅ ያለሁ ምንም አልደረሰም። እና በሁን በማስጠንቀቂያ ላይ እኔም አጋጣሚ ድንገት ከመጣት እነዛላቸ ተብሎ ነው የምንገባው፣ ኮንዲሽን ነው የምንገባው። ሌላ አካባቢ እርሶ የሚያውቁት በኢትዮጵያ ወይም ደግሞ ሌላ እርሶ በግል የሚያውቁት ሰው ጉዳት የደረሰበት ቤት የተቃጠለበት ወይም ደግሞ ጉዳት የደረሰበት ሰው አለ? ያ መረጃ በትክክል የለኝም። የወሬ ወሬ የተወሰኑ ሰዎች አሉ ይባላል፣ ግን በትክክል ነው ብዬ የምነግርሽ ነገር የለም። ሌላው አብዛኛው ይሄ አበሻ የምኖርበት አካባቢ አይደለም። ይሄ አሁን የተቃጠለው ፓሊሴዲስ የሚባለው አብዘኛው አበሻ እዛ አካባቢ ቀርቶ ሌሎች እዚህ ሀገር ሰዎች መብዛት የለበት ብዙ ሀብታም ሰዎች ምኖበት ስለሆነ ብዙ ሰው እዛ ቦታ የለም። ማውቀው ሰው መብዛት የለም ማለት እችላለሁ። ግን ሁለተኛው የእሳት ቦታ ኢትን ፋየር የሚባለው ወይ ደግሞ ፓሳዲናና አልታዲና አካባቢ እዛ አካባቢ አንድ አበሻ ቤት ተቃጥሎ ምን ዜና ሰምቻለሁ። ከዛ ባሻገር ግን ብዙ ነገር የማውቀው የለኝም። አበሻም ጊዜ ጉዳት ላይ የደረሰ ረሻ ላይ አልሰማሁም። እንግዲህ ይሄ የተቃጠለውም አካባቢ ቢሆን እንደነገሩኝ በተለይ በማይል ካሰሉት በጣም ቅርብ ነው እና በአካል የሚያውቁት አካባቢው እንዲህ ያለ በሰደድ እሳት ተቃጥሎ ዶግ አመድ ሲሆን እንደ ምን ተሰማዎት? በግሎት በጣም በጣም ሀዘን ነው ተሰማኝ። ዝም ብሎ ማወቅ አይደለም እኮ ብዙ እዛ አካባቢ ያሉ መዝናኛ ቦታዎች፣ ካፍቴሪያዎች፣ ምግብ ቤቶች በብዛት ደኛ የምንጠቀምባቸው ናቸው። በተለይ ሀይቅ ዳቡ ቀኖስ ዛሬ ያሉ ቃዙ ላይ ሰሩ በጣም ፋንሲ የሆኑ በጣም ዝነኛ ዘናጭ የሆኑ ምግብ ቤቶች እና ሆቴሎች፣ ሌሎች ሌሎች ነበሩ። ያ ሁሉ ደጋ ምድር ነው ምንም አፈር ነው የሆኑ ምንም ነገር የቀረ አልነበረም። ያ ሪል በጣም ያሳዝናል። ስታዩ ልብ ይሰብራል። እንደዚህ አይነት በአንድ ጊዜ ትናንትና አለ የተባለው ነገር ስጠቀምበት የነበረው ነገር እንደገና አፈዴሜ ሲበላ በጣም ልብ የምሰብር ነገር ነው። ከዛ ባሻገርም ብዙ በጣም ውድ የሆኑ መኖሪያ ቤቶች በብዙ ሚሊዮን የምቆጠሩ መኖሪያ ቤቶች ነበሩ እዛ አካባቢ እና እነዛ ሁሉ አሁን አንዳቸውም የለም። በአሁኑ ሰዓት አፈር ሆነዋል እና ያ ስታይ በጣም ልብ ይሰብራል። ተማሪዎቹን በደንብ አውቃቸዋለሁ እኔ ሁሉ ጊዜ ወደዛ አካባቢ ነው። አንዳንዴ ሙቀ ነው እዛ ስለሆነ ለመዝናናት አንዳንዴ ጊዜ ለማሳለፍ ና ወደዛ አካባቢ ብዙ ጊዜ የምንወጣው ከእኛም እዛው ሰፈር ስለሆነ ብዙ አይርቅም እና ሪሊ እያንዳንዱ ሰፈር በደንብ አውቃል ነው ተባለ ይሸበታል ነው በተለያይ አጋጣሚ ሁሉና ያሳዝናል። የሚታየው እውነት በጣም ልብ ይሰማል። እስከ ትላንት እሁድ ምሽት ድረስ አንድ መቶ ሺህ ሰዎች አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ የደረሳቸው ሲሆን አዲስ ንፋስ ሊነሳ እንደሚችል ማስጠንቀቂያ መውጣቱን ተከትሎ ነዋሪዎቹ ወደ መኖሪያቸው መመለስ እንደማይችሉ ተመልክቷል። እስካሁን በተደረጉ ቅድመ ጥናቶች መሰረት እሳቱ በንብረት ላይ ያደረሰው ጉዳትና የኢኮኖሚ ኪሳራ ከአንድ መቶ ሰላሳ እስከ አንድ መቶ ሀምሳ ቢሊየን የአሜሪካ ዶላር ሊሆን እንደሚችል ተገምቷል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ጽዮን ግርማን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ የማክሰኞ ምሽት ስርጭታችን ይቀጥላል። ቀጣዩ ዘገባ ወደ ኢትዮጵያ ይመልሰናል። በሐዋሳ ምርት ጥራት ምርመራና ሰርቲፊኬሽን ማዕከል ገጠመን በሚሉት እንግልትና አገልግሎት አሰጣት ችግር ቡናቸው ለማዕከላዊ ገበያ በወቅቱ ማቅረብ እንዳልቻሉ የቡና አቅራቢ ወኪሎችና ሹፌሮቻቸው ለአሜሪካ ድምጽ ገልጸዋል። የኢትዮጵያ ቡናና ሻይ ባለሥልጣን የምርት ጥራት ምርመራና ሰርቲፊኬሽን ማዕከል ችግሩ የተፈጠረው በቦታ ጥበትና ወደ ማዕከሉ የሚመጣው የምርት መጠንና የማዕከሉ የማስተናገድ አቅም ባለመጣጣሙ ነው ብለዋል። የዚህን ጉዳይ ዝርዝር ዮናታን ዘብዴዎት ያሰማናል። በሐዋሳ ከተማ ምስራቅ ክፍለ ከተማ በቀድሞ እርሻ ጣቢያ አካባቢም በሚገኘው የኢትዮጵያ ቡናና ሻይ ባለስልጣን የሐዋሳ ምርት ጥራት ምርምርና ሰርቲፊኬሽን ማዕከል ዙሪያ ገባውን ቡና የጫኑ የበዙ ተሽከርካሪዎች ለቀናት መሰለፋቸውን የማዕከሉ ደንበኞች ተናግሯል። በማዕከሉ ባደረግኩት ቅኝትም ይህንኑ አረጋግጫለኝ። ከሲዳማ ከደቡብ ኢትዮጵያና ከኦሮሚያ ክልሎች ለማዕከላዊ ገበያ የሚላኩ ቡናዎች ደረጃ የሚወጣላቸውም በዚሁ በሐዋሳ ማዕከል ነው። ይሁንና በማዕከሉ ይህ አገልግሎት በተገቢው ሁኔታ የተሰጠ አይደለም ሲሉ ቅሬታቸውን አቅርበዋል። ከነዚህ ውስጥ የኬጂ ቡና አቅራቢ ወኪል አቶ አለሙ መርጊያም ቡና የጫኑ ተሽከርካሪዎቻቸው ለቀናት መቆማቸውን ለአሜሪካ ድምፅ ገልጸዋል። በደረቀ ቁጥር ራሱ ሲደርቅ ፀሐይ ሲመጣው እንትን ይላል። ዋጋውን ይቀንሳል አንድ ጣዕሙን ይቀንሳል ሁለት፣ ብዙ ነገር ክብደቱን ይቀንሳል። እና አስቸጋሪ ነው። ቡና መቆየት የለበትም። ወደ ወዳው ተሸፋብኖ እንደ ሙሽራ ነው፣ ተሸፋብኖ መቀመጥ አለበት። ቡናው ለማዕከላዊ ገበያ መቅረብ በሚገባው ወቅት አለመድረሳቸው በስራቸውና በአገሪቱ የቡና ንግድ እንቅስቃሴ ላይ አሉታዊ ተጽዕኖ እንደሚያሳድርም ተናግሯል። አንዳንዶቹም ለሳምንታት ቡና በጫኑበት በመቆማቸውና የቆሙባቸውም ስፍራዎች ንጹሕ ባለመሆናቸውም ለጥራት መጓደል እንዲሁም ከደረጃ ዝቅ ማለትን ጨምሮ ለተለያዩ ችግሮች እንዳጋለጣቸው ጠቁሟል። አቶ አለሙ ቡና የአገሪቱ የምጣነ ሀብት መሠረት ሆኖ ሳለም እንዲህ መሆኑ በቂ ትኩረት እንዳልተሰጠው የሚያሳይ ነው ብለዋል። ምንም አይነት ትኩረት አልተሰጠው ለምን ብለህ ብትለኝ፣ አሁን እዚህ ሴክስ እያለን ነጮች ሲበጡ ስለነበረ ፈረንጆች ሲበጡ ስለነበረ ግቢውም ሴፍቲ መቻቸው ስለነበረ አያሳፍርም። እዚህ ጋር እኮ ሽንቱ ሰገራው ምኖ ምኖ እኮ

ስለሚያድር ለስርቆት ይዳረጋል፣ በሚል ከፍተኛ ስጋት ላይ መውደቃቸውን ከተናገሩት ቡናውን ከጫኑ ሹፌሮች ውስጥ አቶ ሰይፌ ወርቁ አንዱ ናቸው። እና በወረፋ ምክንያት ይኸው ሳምንት ሞልቶናል። እኔ አሁን ከጫንኩኝ ሳምንቴ እና ሜዳ ላይ ነው የሚቆሙት። አንደኛ ነገር መኪኖቹ ጥበቃ፣ ማስተማማኝ የሚሆን ጥበቃ የላቸው። ተወቅቶ ሲወጣ በየማዳያው ነው የምንቆሙ። ይሄ ራሱ ከባድ እንትን ነው። ኃላፊነት ነው። በዚህ መታጎል የደረሰው ተጽዕኖ ከፍተኛ ነው ሲሉም ተናግረዋል። ደረጃውን ይቀንሳል። በኪሎ ደረጃም ከዚህ ጭነ ነው የሄድ ነው ኪሎ እዛ አናገኘው። ማዕከላዊ ገበያ ሲደርስ እዛ ሲራገፍ ኪሎ ይወርዳል። ቶሎ ግን ተወቅቶ በአግባቡ ከተሸኘን እንደዚህ አይነት ነገሮች ላይከሰቱ ይችላል። ከባለ ቡናዎቹ ጋር ክፈል አትክፈል ግጭት ውስጥ እንገባለን ብዙ ጊዜ እነሱም፣ አንከፍልም ኪሎ እንደዚህ ጎሎብናል አንከፍልም ይላሉ። የኢትዮጵያ ቡናና ሻይ ባለስልጣን የሐዋሳ የምርት ጥራት ምርመራና ሰርቲፊኬሽን ማዕከል ኃላፊ አቶ ብርሃኑ ሲማም ችግሩ የተፈጠረው ወደ ማዕከሉ የሚመጣው የምርት መጠን በመጨመሩና የማዕከሉ የማስተናገድ አቅም ውስን በመሆኑ ነው ብለዋል። እንግዲህ ከዛ ጋራ የማዕከላችን አቅም ውስን ነው፣ ሊያስተናገድ የሚችለው የራሱ መጠን ይኖረዋል። በስቶ በሚመጣበት ጊዜ ግን ወረፋ ጠብቀው የሚስተናገዱበት አስገዳጅ ሁኔታ ውስጥ ነው የሚገቡት በተጨማሪም፣ ለምርመራ የመጡ ቡናዎች የእርጥበት ልኬት ባለማሟላታቸው እስኪ እስኪያሟሉ ድረስ እንዲጠብቁ በመደረጋቸው መሆኑን ገልጸዋል። የቡናው የእርጥበት መጠን በኤክስፖርት ስታንዳርድ ከ9 እስከ 11.5 እንዲሆን ያዛል። እኛ የምንልከው የአቅርቦት ነው። የአቅርቦት ቡና ደግሞ ከዚህ ቢያንስ 12 ፐርሰንት ሆኖ እንዲቀርብ መደረግ አለበት። ከወረዳዎች ግን በሚጫንበት ጊዜ 16ም አድርገው ይልካሉ። 15ም አድርገው የሚልኩ አካባቢዎች ያጋጥሙናል። ስለዚህ ያ ሲመጣ የግድ እዚህ ቆይቶ እርጥበቱ ካልተስተካከለ በስተቀረ የምርመራ አገልግሎት አያገኝም። አዱኛ ጌታቸው የተባሉ ሌላ አቅራቢ ግን ከምርት ምርመራና ውጤት በኋላም በአገልግሎት አሰጣጥ መዘግየት ምክንያት ለችግር ተጋልጥናል ላሉም አሁን ግን ያው ግማሽ ውጤትም ከወጣ በኋላ የምትቆምበት አጋጣሚ አለ። ስሊፕ አልመጣም። እንደዚህ አሁን ከዛ ላይ ከፈለኝ ትክፈለኝ። እንደገና ደግሞ ከነሱ ጋር ጨቀጨቅ ነው። አሁን በኤክስፖርተሩ ችግር ይሁን በነጋዴው ያም እሱን ጠይቅ ይላል። እነዚህም እንደዛ ነው መልሳችሁ። አንተ በመሀል በቃ የቆምክበትም ጊዜ ያው በመሀል ተበልተ ትቀራለ። አሁን ገበያ በየእለቱ ይቀንሳል፣ ይጨምራል። አሁን ያቺን ጋፕ ራሱ አሁን ሳምንት ሲቀመጥ ቡና እንግዲህ ያው በባህሪው ዋጋም እንደዛው ነው። የዛሬና የነገ ዋጋ አንድ አይደለም። ማዕከሉ ቡናው በስፋት ከሚመረትባቸውም ከስዳማ ከደቡብ ኢትዮጵያና ከኦሮሚያ ክልሎች ለሚመጡ ተገልጋዮች አገልግሎት የሚሰጥ ሲሆን ባለፈው አንድ ዓመት ውስጥ ብቻ ለዘጠና ሺህ ቶን ቡና ደረጃ አውጥቶ ወደ ማዕከል መላካቸውን የሐዋሳ የምርት ጥራት ምርመራና ሰርቲፊኬሽን ማዕከል ኃላፊ አቶ ብርሃኑ ያነሳሉ። በአሁኑ ወቅት ችግሩን ለመፍታትም እየተደረገ ያለ የአጭርና የረጅም ጊዜ መፍትሄ ካለ የተጠየቁት አቶ ብርሃኑም የስዳማ ክልል መንግስት ቦታ እንዲያመቻች መጠየቃቸውን አመልክተዋል። ግቢው የእኛ ካለመሆኑ ጋር ተያይዞ ሊዘረጋለት የተገባ የኤሌክትሪክ ዝርጋታዎች፣ የውሃ መስመር የለም። ሁሉን ነገር በትውስትና እና በግዥ ነው እየተጠቀም ያለ ነው እና ስለዚህ አሁን ያለንበት አካባቢ በካይ ነገሮች የሞሉበት ቦታ ስለሆነ ሁላችንን ተባብረን ከሚበክሉት ነገሮች አርቀን በጥንቃቄ የተገባውን ውጤት ሰጥተ ነው የሚገባውን ዶላር ለኛ እንዲያመነጭልን ማዕከሉ አቅሙ ተጠናክሮ መገኘት መቻል አለበት። ይሄ ደግሞ የሁሉም ባለድርሻ አካላት ኃላፊነት ነው ብያምናል። የስዳማ ክልል ግብርና ቢሮ ኃላፊ አቶ መምሪ ሞኬም ችግሩ መኖሩን አምነው ለማዕከሉ አገልግሎት የሚውለ የተሻለ ቦታ ለመስጠት የክልሉ መንግስት ጥናት እያደረገ መሆኑን ገልጿል። ማይከል አለ። ይሄ ማይከል እንደ ማይከል የክልሉ መንግስት ድጋፍ አድርጎ የተመሰረተ ነው። የፌደራል መንግስትም እና የፌደራል ቡናና ሻይ ባለስልጣንም በዚህ ልክ እዚያ አካባቢ ያሉ አቅራቢዎች እንዳይጉሏሉ፣ አርሶ አደሮች እንዳይጉሏሉ አሉ በዚህ አቅራቢያ ማድረግ ከእንግልት የገላገለ ነው ወይንም ደግሞ እንግልት እንዳይኖር የቀነሰ ነው የሚል እይታ ነው ያለን። ነገር ግን በዚህ አመት ቦታው እስካሁን ባለው በቂ አይደለም። እስካሁን ባለውም በተወሰነ ደረጃ ምቹ አይደለም። ይህንን በሚመለከት እንደ ክልል መንግስትም እንደ ቢሮ የት አካባቢ አማራጮች አሉ የሚለውን ነገር አሁን የማየት አሰሴ ማድረግ የመለየት እና ቀጥሎ ደግሞ እንደ መንግስት ምንድን ነው መፍታት ያለብን የሚለውን ነገር እያየን ያለ ነው። በ2016 ዓ ም በዓለም አቀፍ የቡና ጥራት ደረጃም ተወዳድረው ካሸነፉም አርባ የኢትዮጵያ ቡና አምራቾች ውስጥ 34ቱ የተገኙት ከስዳማ ክልል ሲሆን ስድስቱ ደግሞ ከገዲኦና ከኦሮሚያ ክልሎች መሆናቸው ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን ዘብዴዎስን ለቀደመው ዘገባ በእጅጉ አመሰግናለሁ። ከአሜሪካ ድምፅ እየቀረበላቸው ያለውን የማክሰኞው ምሽት ስርጭታችን ነው እየተከታተላችሁ ያላችሁት። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት ከ37 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። ፕሬዚደንት ጆ ባይደን ከሥልጣን ጊዜያቸው ማብቂያ አንድ ሳምንት አስቀድመው ትናንት ሰኞ ባሰሙት ደማቅ ንግግር የተመሩበትን የውጭ ፖሊሲ መርህ ዘርዝረዋል። ባይደን አገሪቱ ወደ ፍጹም አዲስ ወደ ሆነ አቅጣጫ እንደሚመሩ በመግለጽ የዛቱት ተመራጭ ፕሬዚደንት ዶናልድ ትራምፕ የመንግሥቱን ሥልጣን ሊረከቡ የቀናት ዕድሜ ብቻ በቀረበበት ሰዓት ባሰሙት በዚህ ንግግራቸው ዩናይትድ ስቴትስ ለምን በያዘችው መንገድ መቀጠል እንዳለባት መከራከሪያ አቅርበዋል። የዚህን ጉዳይ ዝርዝር አሉላ ከበደ ያሰማናል። ፕሬዚዳንት ጆ ባይደን የአራት ዓመት የውጭ ፖሊሲያቸውን በዚህ መልኩ ነበር ጠቅለል አድርገው ያቀረቡት ስን በአሁኑ ጊዜ በእኔ አስተያየት ለአስተዳደራችን ምስጋና ይግባውና ዩናይትድ ስቴትስ በዓለም አቀፍ ደረጃ ያለውን ፉክክር እያሸነፈች ነው። ከአራት ዓመት በፊት ከነበረው ጋር ሲነጻጸርም አሜሪካ ዛሬ ጠንካራ ሀገር ነች። ኅብረታችን ይበልጥ ጠንካራ ነው። ጠላቶቻችንና ተፎካካሪዎቻችን ደካማ አቋም ነው ያላቸው። እነዚህን ነገሮች ለማሳካት ደግሞ ጦር ሜዳ አልሄድንም። ባይደን ከሁለተኛው ዓለም ጦርነት በኋላ በተቋቋሙት የባለብዙ ወገን ተቋማትና የታወቁ ደንቦች ላይ ነው መሠረታቸውን ያደረጉት። ባይደን አክለውም ዓለም አቀፉ የጸጥታ ትብብር ቡድን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጎረቤታቸውን ዩክሬንን ለመጨፍለቅ የያዙትን ዕቅድ እንዳከሸፈው በመጥቀስ የኔቶን መስፋፋት በአብነት አውስተዋል። ፑቲን ዩክሬንን በወረሩበት ወር ኪየቭን በቀናት ዕድሜ የሚያንበረክኩ መስሏቸው ነበር። እንደ እውነቱ ከሆነ ጦርነቱ ከተጀመረ አንስቶ እኔ ብቻ ነኝ በኪየቭ አደባባይ መቆም የቻልኩት። ፑቲን ጨርሶ አልተሳካላቸውም። ባይደን አያይዘውም እንደ ኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ ያሉ አምባገነን ኃይሎች ኅብረት ለመፍጠር እየተሰባሰቡበትን ከጥንካሬ ይልቅ መዳከማቸው ያመነጨው ነው ብለውታል። በእስራኤል ተጀምሮ ቀጠናውን ያዳረሰውን እስካሁንም ማብቂያ ያልተበጀለትን ግጭት በተመለከተም ከአንድ ዓመት በላይ ያስቆጠረው ጦርነት ያከትም ዘንድ አስተዳደራቸው በትጋት ሲሰራ መቆየቱን ተናግረዋል። ባለፈው ዓመት ያሳኩትን በታሪክ ግዙፉን የእስረኞች ልውውጥም አውስተዋል። እናም የዋይት ሀውሱ የብሔራዊ ደህንነት አማካሪ ጄክ ሱሊቫን We think those details are on the brink of being fully hammered out, and the parties are right on the cusp of being able to close this deal. whether or not we go from where we are now to actually closing it, the hours and days ahead እናም ተፋላሚዎቹ ወገኖች ስምምነቱን ለማሳካት ከመሸጋገሪያዋ ጫፍ አፍ ደርሰዋል። አሁን ካለንበት ተነስተንም ከስምምነቱ ውጥን የፍጻሜ ግብ ለመድረስ እንበቃ እንደሆንም በመጪው ሰዓታትና ቀናት የሚደረስበት ጉዳይ ነው። ተንታኞች የፕሬዚዳንታዊውን ስልጣን ርክክብ አሻግረው እያዩ ነው። Jim Kessler, one name is Rebetun, Washington, the other so staying on and get it available. My Akalai Akwami, Mikatel, it's not a quality good Dutch, Mikatel, Strasse, President, and It's very possible that Joe Biden's foreign policy legacy will be that he is the last president of the United States to support. የጆ ባይደን የውጭ ፖሊሲ ታሪክ ሲታወስ ከሁለተኛው የዓለም ጦርነት በኋላ የተፈጠረውን ዓለም አቀፍ ስርዓት ለመደገፍ የመጨረሻው የዩናይትድ ስቴትስ ፕሬዝደንት መሆን የመቻላቸው እጣ ከፍ ያለ ነው። ምክንያቱም ዶናልድ ትራምፕ በጣም ስር ነቀል በሆነ መንገድ መልሰው ዳግም ሊያበጁት የሚሹና ምናልባትም ሊያደርጉትም በመቻላቸው ነው። አንድሩ ፔን ደግሞ በለንደን ዩኒቨርስቲ የውጭ ፖሊሲና የደህንነት ጉዳዮች መምህር ናቸው። ይህ ባይደን ዲፕሎማሲ ዳግም የቀድሞ ቦታውን ይዞ ነበር በሚልና የስምምነቱን ውጥን እና በዩናይትድ ስቴትስ የውጭ ፖሊሲ ዘላቂ አሸራቸውን እንደሚያሳርፉ ለማሳየት ያደረጉት ሙከራ ነበር። ሆኖም የታሪክ ተመራማሪዎች ያለፈውን መለስ ብለው በሚመለከቱበት ወቅት እርሳቸውን የሚያስታውሱት ምናልባትም ከእርሳቸው በኋላ በሚመጣው ሁኔታ ይበልጥ የሚመዘን ወይም የሚገለጽ ይመስለኛል። የፊታችን ሰኞ ጥር 11 የባይደን የሥልጣን ዘመን ያበቃል። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው ቀጣዩም ዘገባ ከዩናይትድ ስቴትስ በቅርቡ ወደ ስልጣና ወደሚመጡት ዶናልድ ትራምፕ በዓለ ሲመት ጋር የተገናኙ ዘገባዎችን የምናሰማበት ሰዓት ላይ ደርሰናል ተመራጩ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻዎቻቸው ወቅት በእርሳቸው አስተዳደር ዘመን ሊፈጽሙ ያስባቸውን በርካታ የሀገር ውስጥም ሆነ የውጭ ፖሊሲ ጉዳዮች በምርጫ ዘመቻቸው ወቅት ሲያስተዋውቁ እንደነበር ይታወሳል። ሊፈጽሙ ያቅዷቸው በርካታ የፖሊሲ ለውጦች በአጭርና ረጅም ጊዜ በአሜሪካ የውስጥ ጉዳይና በዓለም አቀፍ ግንኙነት ላይ ትልቅ አንድምታ እንደሚኖራቸው ተንታኞች ይገልጻሉ። የፖሊሲ ለውጦቹን የሚደግፉ አሜሪካውያን እንዳሉ ሁሉ የሚቃወሙትም አሉ። የትራምፕ የሀገር ውስጥም ሆነ የውጭ ፖሊሲ ለውጦችን የሚዳስሰውን ቀጣዩን ጥንቅር ያዘጋጀው እንግድ ወልዴ ነው። እንደሚከተለው ቀርበዋል። በመጪው ሰኞ ጥር 122017 ዓ ም ቃለ መሐላ ፈጽመው ስልጣን የሚረከቡት ተመራጩ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በእርሳቸው የአስተዳደር ዘመን ሊፈጽሙ ያሰቧቸውን በርካታ ጉዳዮች ሲያስተዋውቁ እንደነበር ይታወሳል። ሊፈጽሙ ያቀዷቸው በርካታ የፖሊሲ ለውጦች በአጭርና ረጅም ጊዜ በአሜሪካ የውስጥ ጉዳይና በዓለም አቀፍ ግንኙነት ላይ ትልቅ አንደምታ እንደሚኖረው ተንታኞች ይገልጻሉ። በትረምፕ መመረጥ ደስታቸውን በሚገልጹ አሜሪካውያን እንዳሉ ሁሉ በመጪው አስተዳደራቸው ዘመን ስጋት የገባቸው አሜሪካውያንም ይገኛሉ። ከዋና ዋና የአገር ውስጥ ጉዳዮች ውስጥ የስደተኞች ጉዳይ ዋነኛው ሲሆን፣ በኢኮኖሚ፣ በጤና አገልግሎት ሽፋን እና በማኅበራዊ ጉዳዮች ዙሪያ እንደሚኖሩ የሚጠበቁ ለውጦች ተጠቃሽ ናቸው። ተመራጩ ፕሬዝደንት ዶናልድ ትራምፕ በተለይም የስደተኞችን ጉዳይ የምርጫ ዘመቻቸው ዋና ጉዳይ አድርገው ነበር። መጪው አስተዳደራቸው በሕገ ወጥ ፍልሰተኞች ላይ ጠንከር ያለ የሕግ ማስከበር እርምጃ እንደሚወስድ በተደጋጋሚ አስታውቀዋል። ጠንከር ያለ የድንበር ቁጥጥር እንደሚያደርጉ፣ በተጨማሪም ሕጋዊ ሰነድ የሌላቸውን በቁጥጥር ስር ውለው ከሀገር እንደሚያባርሩ ቃል ገብተዋል We're going to end up with the በአሜሪካ ታሪክ ግዙፍ በሚባል ደረጃ ስደተኞችን ከሀገር እናስወጣለን። አማራጭ የለንም። አማራጭ የለንም። አማራጭ የለንም። ምክንያቱም የትኛውም ሀገር ይህን ችሎ ማስተናገድ አይችልም። ኢኮኖሚውን በተመለከተ ለሀገር ውስጥ ነጋዴዎች የታክስ ቅነሳ እንደሚኖር፣ ከውጪ በሚገቡ ሸቀጦች ላይ ግን ከፍተኛ የታሪፍ ጭማሪ እንደሚኖር ትረምፕ አስታውቀዋል። በአሜሪካ የሚመረቱ ሸቀጦች ለገበያው ቅድሚያ እንደሚሰጣቸው የአሜሪካን ምርት ይግዙ የሚለው መርህ ተጠቃሽ ነው። መንግሥት በኩባንያዎችም ሆነ በሌሎች ተቋማት ላይ ያለው ቁጥጥር እንዲቀንስ ማድረግ የዶናልድ ትራምፕ አንዱ ዕቅድ ነው። ማኅበራዊ ጉዳዮችን በተመለከተ ተጠቃሹ የተመሳሳይ ጾታ ግንኙነትና በትዳር መጣመር መጪው የትራምፕ አስተዳደር አጥብቆ የሚቃወመው ሲሆን በአጠቃላይ ፆታን በተመለከተ አንድ ሰው ወንድ ወይም ሴት ሆኖ የሚወለድ እንጂ ያሻውን ፆታ መምረጡን ትረምፕም ሆነ ተከታዮቻቸው አጥብቀው ይቃወማሉ። የትረምፕ የአገር ውስጥና የውጭ ፖሊሲ ለውጦችን እንዲዳስሱልን በቴክሳስ ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑትን ፕሮፌሰር መሐመድ ጣይሮን ጋብዘናል። አንደኛው ኢሚግሬሽን ነው። እንግዲህ ኢሚግሬሽን ላለፉት አራት ዓመታት ቦርደር በጣም ክፍት ነበር። ሰው ይገባ ነበር። ያ ይቀየራል። ለአንደኛው እሱ ነው። ሁለተኛው ኢኮኖሚ ነው። በትራምፕ የመጀመሪያ አስተዳደርም ቀረጥ ቀንሶ ነበር፣ በተለይ ቢዝነስ ታክስ። አሁንም ይቀንሳል የሚል ግምት አለ። ሁለተኛው ደግሞ ታሪፍ ነው። በተለይ ከቻይና ወደ አሜሪካ የሚገባ እቃ ላይ ቀረጥ ጨምራለሁ ብለዋል። ያ ምንም እንትን የለውም እና ያ ደግሞ ከባይደን በጣም የተለየ ነው። ሶስተኛው ደግሞ አፎርደብል ኬር አክት ይህ ኦባማ ኬር የሚሉት ትረምፕ አይወደውም ተናጎታ። ያንንም ሊቀይር ይችላል። ካልቀየረም በጣም የተበረዘ ዋርዳውን የሆነ በጣም ደካማ እስከ ልተኑ ብቻ እንዲቀር ያደርጋል የሚል ግምት አለ። ሌላው ደግሞ ፎሬን ፖሊሲ አሜሪካ ፈርስት መፈክር አለው ትረምፕ። አሜሪካ ውስጥ የሚሰራ እቃ ግዙ፣ ማኒፋክቸሪንግ ወደ አሜሪካ መልሳለው፣ የመንግስትም ቁጥጥር አላላለው የጋዝ ኤክስፕሎሬሽን በሰፊ እንዲደረግ አደርጋለሁ እሚል አለ። ያ ደግሞ ዳይሬክት የትራምፕ የባይደን ፖሊሲ ኦፖዚት ነው። ሌላው ቅድም እንዳያልኩት የሶሻል ኢሽዎች ናቸው። የባይደን አስተዳደር በጣም ግራ ዘመም ነው። ያንን እቀይራለሁ ብሎ ተናግሮታል። ትራምፕ ያንን የሚቀይር ይመስለኛል። በተለይ በተለይ ይሄ ኤልጂቢቲ የባህል ነገር ይቀይራል የሚል ምክንያቱም የትራምፕ አቋም በእነዚህ ነገሮች ላይ በጣም ወግ አጥባቂ ነው። በዚህ ሶሻል ኢሹስ ላይ በዚህ በዚህ በጣም ይለያል። ትራምፕ በአሜሪካ አነጋጋሪ የሆነው የጽንስ ማስወረድ መብት ሮቨርትስዌድ በሚል በሚታወቀው የጠቅላይ ፍርድ ቤት ውሳኔ መሠረት ለሃምሳ ዓመታት ተከብሮ የቆየ ቢሆንም በአብዛኛው ወግ አጥባቂ በሆኑና ትራምፕ በመጀመሪያው ስልጣን ዘመናቸው በሾሟቸው የጠቅላይ ፍርድ ቤት ዳኞች ምክንያት በሰኔ ወር 2015 በተደረሰው ውሳኔ መብት መሆኑ ተሽሮ ጉዳዩን እያንዳንዱ ግዛት እንዲወስንበት በር ከፍቷል። በዚህም መሠረት እስካሁን 12 ግዛቶች ጽንስ ማስወረድን ሙሉ ለሙሉ ከልክለዋል። የውሳኔው ደጋፊዎች እንዳሉ ሁሉ የሴቶችን የሥነ ተዋልዶ መብትና የጤና አገልግሎት የሚጋፋ ነው በሚል ከፍተኛ ትችትና ተቃውሞ በማስተናገድ ላይ ይገኛል። የውጭ ግንኙነትን በተመለከተ አሜሪካ ወሳኝ በሆኑ መስኮች በቻይና ላይ ያላትን ጥገኝነት ማቆም እንዳለባት ትረምፕ ሲያስታውቁ ከርመዋል። ያልተመጣጠነ የንግድ ግንኙነት ነው በሚል በመጀመሪያው የሥልጣን ዘመናቸው ከቻይና በሚገቡ ሸቀጦች ላይ ከፍተኛ ታሪፍ የጫኑት ትረምፕ ደግመው ወደ ሥልጣን የሚመጡ ከሆነ ታሪፉን በሦስት እጥፍ እንደሚጨምሩም አስታውቀዋል። ይህም ከቻይና ጋር ያለውን እና የንግድ ጦርነት በሚል የሚገለጸውን ሁኔታ ሊያባብስ እንደሚችል ተንታኞች በመናገር ላይ ናቸው። ፕሮፌሰር መሐመድ ጣይሮ ሌሎች የትራምፕ የውጭ ግንኙነት ሁኔታዎች ምን እንደሚመስሉ ተጨማሪ ይነግሩናል። የትራምፕ የውጭ ግንኙነት ባይላተራል ነው። ባይላተራል ስለ ትራምፕ እነዚህ አለም አቀፍ ማህበራትን አያምናቸውም፣ በተለይ ዩናይትድ ኔሽንስ እነዚህ የክላይሜት አግሪመንት ስምምነቶች፣ እንደዚህ አይነት ነገር ትረምፕ አያምንባቸውም እና ይሄንን ትታ አሜሪካ ወደ ባይላተራል ሪላሽንሽፕ ብትመለስ ትችላለች። የሁለት ሀገር ስምምነት ማለት ነው። ይሄ እያንዳንዱ ሀገር ጋ በተናጥል ማለት ነው። ያ ሊሆን ይችላል። ሁለተኛ ደግሞ ከቻይና ጋር ፍጥጫ ሊሆን ይችላል በዚህ አራት ዓመት እንደዛ አይነት በአንድ በኩል የአሜሪካን ጦር ብዙም አለመጠቀም፣ በሌላ ደግሞ ከቻይና ጋር ኮንፍሮንቴሽን መፈለግ በታሪፍ በምናምን እያለ ሁለቱን ባላንስ እንዴት እንደሚያደርግ እንግዲህ እናያለን። እንግዲህ የትራምፕ አፕሮች ትራንዛክሽናል ይሉታል። ትራንዛክሽናል ማለት ለምሳሌ አሜሪካን መቀበል እንበለው ሰጥቶ መቀበል፣ ከዛ ያለፈ ምንም ነገር የለም። ይሄ ኢኮኖሚክ ፕሮግሬስ ንጹህ ውሃ አላችሁ? የእናንተ ኢኮኖሚ እንዴት ነው? ሄልዝኬር ሲስተማችሁ? ለዚህ አለመጨነቅ ማለት ነው። ሶ አሜሪካ የምትፈልገው ነገር አለ፣ እሱን ካገኘች በቃ፣ ከዛ አልፈን አንሄድም። ይሄ የሰው ልጆች መብት ምናምን ምናምን የሚባለው የነዚህ የግራ ዘመም ፖለቲከኞች መፈክር ስለሆነ እኛ እዛ ውስጥ የለንም ነው ትረምፕ። ይህ ነው ለምሳሌ ከኢትዮጵያ ጋር ለምሳሌ ነው አሜሪካ ና ኢትዮጵያ ያላቸውን ግንኙነት ስትሪክትሊ አሜሪካ ምንድ ነው የምትፈልገው? ኢትዮጵያ ከአሜሪካ ምንድነው የምትፈልገው? ትራንዛክሽናል ማለት ከቢዝነስ እንዳያም እኛ ኢትዮጵያ ውስጥ ስለሚደረግ የሰብአዊ መብት ምንም አያገባንም፣ እሱ የነሱ ቢዝነስ ነው የሚል አይነት አፕሮች ይከተላል የሚል ግምት አለ። ሌላው ደግሞ ይሄ የሚሊታሪ ኮንፍሮንቴሽን በአንድ በኩል ከቻይና ጋር ኮንፍሮንቴሽን ሊኖር ይችላል። በሌላ በኩል ደግሞ ትራምፕን በመጀመሪያው ፕሬዝደንሲ እንዳየ ነው፣ ብዙም የአሜሪካንን ኦር መጠቀም አይወድም፣ አይፈልግም። ያ እንዴት እንደሚሰራለት አላውቀ ግን፣ እንደዛ አይነት በአንድ በኩል የአሜሪካን ጦር ብዙም አለመጠቀም በሌላ ደግሞ ከቻይና ጋር ኮንፍሮንቴሽን መፈለግ በታሪፍ በምናምን እያለ ሁለቱን ባላንስ እንዴት እንደሚያደርግ እንግዲህ እናያለን። እንግዲህ በተጨማሪም ዶናልድ ትራምፕ በቅርብ ቀናት ውስጥ በይፋ እንደተናገሩት በዓለም ትልቋ ደሴት የሆነችውንና በአርክቲክ ውቅያኖስ ላይ የምትገኘውን ግሪንላንድ ከዴንማርክ መግዛት እንደሚሽው የፓናማን መተላለፊያ መልሰው በአሜሪካ ቁጥጥር ስር እንደሚያደርጉ እንዲሁም የሜክሲኮን ባሕረ ሰላጤ የአሜሪካ ባሕረ ሰላጤ በሚል መሰየም እንደሚሹ አስታውቀዋል። እነዚህ የትረምፕ የውጭ ጉዳይ ንግግሮች በሚቀጥለው ሳምንት ወደ ዋይት ሀውስ ከመግባታቸውም ቀደም ብሎ በዓለም መነጋገሪያ የሆኑ ጉዳዮች ሆነዋል። ለአሜሪካ ድምፅ እንግድ ወልዴ ዋሽንግተን ዲሲ። እንግዲህ ወልዴን ለቀደመው ዘገባ አመሰግናለው። ቀጣዩም ዘገባ ከቀደመው ጋር ተያያዥ ነው። የትራምፕ የኢኮኖሚ ፖሊሲ ምን ሊመስል ይችላል በሚል አስመሟየ ነው። በዚህ ዙሪያ እያሰናዳው ዘገባ እንደሚከተለው ተቀናብሯል። አርባ ሰባተኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሃውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ አራት ዓመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዩ ዙሪያም የአሜሪካ ድምፅ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ኢኖክ አሰፋ ዶናልድ ትራምፕ የአገር ውስጥ ኢኮኖሚ በተመለከተ ልክ እንደ መጀመሪያው የሥልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ። የእሳቸው አላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው ይህም ደግሞ የአምራች ኢንዱስትሪዎች ወይም የማኒፋክቸሪንግ ምን ኢንዱስትሪዝ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለሶስትና አራት አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት ዓላማ የያዙ ነው የሚመስለው። ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻዮችንና የመንግስትን ወጭ ቅነሳ የኢኮኖሚ ፖሊሲዎችን እንደሚተገብሩ የሚናገሩት ደግሞ በማክማስቴር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው። በ2017 ዓ.ም የታክስ የታክሲንግ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት ከአሜሪካ በአሜሪካ ከ35 ፐርሰንት አወርደው 21 ፐርሰንት አደርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15 ፐርሰንት የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶቹን ቀንሰው ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ስምፕልፋይ ማድረግ የሚል ፖሊሲ አላቸው። ይሄ እንግዲያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ አላቸውና እና ይሄንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒ ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖሚስ የሆን አቋም ዋና አላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም አክሱን ከቀነስከው የመንግስት ተቋማት የገንዘብ አቅምን ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጭ አቅማቸውን መቀነስ አለበት እና ያን ስትሪም ላይ ማድረግ አቋም አላቸው። ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት የሚመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የአስር በመቶ ሜክሲኮ እና ካናዳ ላይ ደግሞ በተመሳሳይ የ25 በመቶ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸው አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ። አሜሪካ ከውጭ ነው ብዙ ብዙ ዕቃ ከውጭ ነው የምታስገባው እና ትሬድ ዴፊስት የምንለው ማለትም ወደ ውጭ የምታወጣው ገንዘብና ከውጭ የሚመጣ እቃ ለመግዛት የምታወጣው ገንዘብ እና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው። የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ። እንደ አንድ ኢኮኖሚ አላማ የያዙት አካሄድ ነው። ይሄ ግን መጨረሻ ላይ ምንድን ነው ሊፈጥር የሚችለው ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል ወይንም ሊያባበሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ነው። ምክንያቱም በግልጽ አናውቀውም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽየሽን ነው የሚለው አካሄድ እውነት ከሆነ እና አገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይ ኖረው ይችላል። ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ ያሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋውቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ። ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው? ይህ ካምፓኒዎች ለወደፊቱ ትርፋ ማነታችን ይጨምራል፣ ምርታ ማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም ብዙ ካምፓኒዎች ከሬግነት ከአስተዳዳሪ ጫናዎች ነፃ ሆነው ማደግ መቸ የሚችሉ ከሆነ ኢኮኖሚ የማምረት አቅም ይጨምራል። በቀጣዮቹ አራት ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተው በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር የተፈጥሮ ሀብት ያላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደ አንጎላ አይነት ናይጄሪያ አይነት ነዳጅ እና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም። የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአጉሪቱ ያላቸውን መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ የኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ አራት ዓመታትም የተለየ ትኩረት ለአጉሪቱ ይሰጣሉ ብለው እንደማያምን ይናገራሉ። አፍሪካ ላይ በአጠቃላይ የቻይና ቤልትን ሮድ ኢኒሽቲቭ የሚባለው ጥሩ ሄዷል እና ብንመለከተው ባለፉት ሀያ ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው፣ እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚኔራል ፍለጋ ነው፣ ወይ ደግሞ ቻይና እና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ህዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሽፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉንስን የአሜሪካን ኢንፍሉንስ ሊጨምርላቸው የሚችለው። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ ብርሃን ያሉ በቅንብሩ ፂዮን ግርማ ደግሞ በዋና አዘጋጅነቱ አብረናችሁ አምሽተናል። መልካም ጊዜ ይሁንላችሁ። መልካም ምሽት።